የቮይስ ኦፍ አሜሪካ የተቃዋሚ ፓርቲ መሪዎች እንደሚሉት በኢትዮጵያ ላለው ወቅታዊ ሁኔታ ዋነኛው መነሻ የሁለት ሺ ሰባቱ ምርጫ ውጤት ነው። የተቃውሞው መቀጠልና የሚሳተፍበት ህዝብ ብዛትም መንግስት በዚያ ምርጫ መቶ ፐርሰንት አለማሸነፉን ይልቁንም አለመመረጡን የሚያሳይ ነው ባይ ናቸው። የመያድ ፕሬዝዳንት ዶክተር በዛብህ ደምሴ ይህንኑን የሚያብራሩት በሁለት ሺ ሰባት የተደረገው ምርጫ ትክክለኛ ምርጫ እንዳልሆነና የማጭበርበር ሁኔታ እንዳለ ነው። ምክንያቱም መቶ ፐርሰንት ህዝብ በሁለት ሺህ ሰባት ከመረጠው በምን ተአምር ነው እንግዲህ በጥቂት ወራቶች ውስጥ በሁለት ሺህ ስምንት ከፍተኛ ተቃውሞ በኦሮሚያ ክልል፣ በአማራው ክልል ብዙ ተቃውሞዎች ይሰሙ ነበር። ምንድን ነው መንስኤው የዚህ ተቃውሞ ብለን ብንጠይቅ ዋናው ጥያቄው የኢህአዴግ መንግስት የህዝብን ድምፅ ባለመስማቱ የሚደረጉ ብሶቶች ናቸው። ምክንያቱም ያለው መንግስት ሰላም እፈልጋለሁ፣ ኢንቨስትመንት በየቦታው እንዲስፋፋ አደርጋለሁ ይላል። ሰላም የሚፈልግ መንግስት ኢንቨስትመንት እንዲስፋፋ የሚፈልግ መንግስት በመጀመሪያ ደረጃ ማድረግ ያለበት በእኔ እምነት የህዝብን ድምፅ መስማት ይኖርበታል። ከምርጫ ውጤት አንጻር ተመሳሳይ ሀሳብ ያንጸባረቁት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ሲካሄዱ በቆዩትና አሁንም በቀጠሉት የተቃውሞ እንቅስቃሴዎች ህዝቡ የተለያዩ ጥያቄዎች ማንሳቱን አስታውሰዋል። እስረኞችን መፍታትም መንደርደሪያ እንጂ በራሱ ምላሽ ሊሆን እንደማይችል ነው የሚናገሩት። ከሁኔታው እንደምናየው የችግሩ ምንጭ ያው የ2007 ምርጫ ያልተመረጠ መንግስት ሙሉ በሙሉ አሸንፍ ያለሁ ብሎ በምርጫ ስርዓት የመቀየርን ተስፋ በማጥፋቱ ምክንያት ነው የመጣ ነው። ስለዚህ አሁንም ጥያቄውና መልሱ በፍጹም አይገናኝም። በእኛ እምነት እስረኞችን መፍታት እንኳን መልስ አይደለም በራሱ ለሚካሄደው ንግግር ለሚካሄደው ለውጥ በር ከፋች ነው ነው እንጂ በራሱ መልስ አይደለም። ስለዚህ ጥያቄው እንዳልተነካ እስካሁን ድረስ ኢህአዴግ እንደ ሰነፍ ተማሪ የራሱን ጥያቄ እያወጣ እንደሚመልስ የሚያሳዩ ናቸው። እስካሁን ያሉት ኢሚዲት ጥያቄዎች የሚባሉት የወልቃየት፣ የኮንሶ፣ የአዲስ አበባ ሌሎችም ጥያቄዎች አልተነኩም። እስካሁን ድረስ የፌዴራል አወቃቀሩ ችግር ችግራችን ነው ይላሉ እንጂ አልነኩትም። እስካሁን ድረስ በትክክል ደፍረው አልነኩትም። እንደገና አጥፍተናል ይቅርታ አድርጉልን እንቀጥላለን ነው የሚሉት። ይቅርታ ማድረጉን እኮ ህዝቡ እኮ መጠየቅ አለበት። ይቅርታ ሲጠየቅ እኮ እንደዚህ እንደው ለቀልድ ካልሆነ በስተቀር የእውነት ከሆነ ህዝቡ ይቅርታውን መቀበሉን መጠየቅ አለበት። ይህን ስርዓት ይፈልገዋሉ። በእኔ እምነት ኢህአዴግ ከዚህ በኋላ ምንም ችግር የሚፈታበት አቅም ሞራልም የለው። በእኛ እምነት አንድ ኢህአዴግ ሊያደርግ የሚችለው ለሽግግሩ አጋጅ ሊሆን ይችላል። ከዛ ውጪ የመልከ አስተዳደር የሙስና ሌሎችም የልማት ችግሮችን ኢህአዲግ ይፈታል ብለን አናስብም እሱ ግን አሁንም እዚሁ ዙሪያ ነው የሚሽከረከረው እዚህ ላይ አቶ የሸዋስ አንዳንዶች እንግዲህ መጀመሪያ እሳቱን ማጥፋት አይቀድምም ወይ የሚል አስተያየት የሚሰጠው አሉ አሁን ዋና ዋና ጥያቄዎችን የህዝቡን አልነካቸውም አልመለሳቸውም እስረኞችን መፍታትም ለዛ መንገድ የሚከፍት ብቻ ነው ብለዋል አሁን እሳት ማጥፋቱ አይቀድምም ወይ እዛ ላይ እየሰራ ነው ማለት ይቻላል መንግስት ምንድን ነው በዚህ ላይ ያለው ግምገማ እንደዚህ የሚሉ አስተያየቶች የሚሰጡ ወገኖች አሉ። ለምሳሌ በጣም ነው ማመሰግነው። እንደውም እሳት እያቀጣጠለ ነው ኢህአዴግ። ለምሳሌ ንግግር፣ ድርድር ምናምን እየተባለ ስለ ምርጫ ቦርድ ይወራል። የፓርቲዎች ሳይንግ ሳይኖር እየተነጋገሩ አስብ፣ እንግዲህ የሆነ ሴትዮ አምጥቶ አስቀመጠ። ስለዚህ ችግር የሚፈታ አዝማሚያ አያሳይም ኢህአዴግ በምንም ታምሩ። ስለዚህ እሳት ማጥፋት የምትለውም ነገር ራሱ የለም ለማለት። የመጨረሻ ጥያቄ አደርገዋለሁ እነዚህ ሁሉ ችግሮች እየተፈጠሩ ያሉት እየታዩ ያሉት ኢህአዴግ ከአገር አቀፍ ፓርቲዎች ጋር ድርድር ላይ ነኝ እያለ ባለበት ሰዓት ጭምር ነው። ምናልባትም ከዛ ድርድር ይልቅ በህዝቡ እየተነሱ ያሉ ጥያቄዎች፣ በየአካባቢው ያሉ እንቅስቃሴዎች ይመስላሉ መንግስትን እየገፉት ያሉት አንዳንድ እርምጃዎችን እንዲወስድ የሚል ግምገማ የሚሰጡ ተንታኞች አሉ። እርስዎ የትኛውን ይጋራሉ? ድርድሩ የት ላይ ነው የሚገባው? እዚህ ውስጥ ሊታወቅ የሚገባው ሁሉ ነገር የሁሉ ነገር መነሻ የህዝቡ እምቢተኝነት ነው። የምዕራባውያን ግፊት በለው የፓርቲዎች ድርድር በለው የትም ቦታ ያለ እንቅስቃሴ በሙሉ ኢቭን የኦህዴድም ራሱ የህዝቡን እንቢተኝነት የተከተለ ነው። ስለዚህ አልቆምም ያለውም ኃይል ሊኖረው የቻለውም የህዝብ ስለሆነ ብቻ ነው። ድርድር የሚባለው ነገር መቀለጃ ስለሆነ ነው። አሁን እንደውም የባሰ ነገር እየመጣ ያለው ለምሳሌ የፍርድ ቤቶችን ማስተካከል እንፈልግ ነበር በድርድር ምርጫ ቦርድን ማስተካከል እንችል ነበር። ወደ ምርጫ ኮሚሽን ከፍ ማድረግ እንችል ነበር። ህዝቡን ስርዓቱ በምርጫ የመቀየር ተስፋ እንዳለው ማሳየት እንችል ነበር። ሚዲያዎችን የጋራ እናደርግ ነበር። የአንድ ፓርቲ ፕሮፓጋንዳ ብቻ ነው የሚተላለፍባቸው። እነዚህን ሁሉ እናስተካክልበት ያለን ያልነውን መድረክ አበላሹት። በነገር ላይ የኢህአዴግ አንዱ በሽታ ድርድርን፣ ንግግርን፣ ሽምግልናን፣ ሽማግሌዎችን አርቲስቶችን ትልልቅ ሰዎችን፣ ሁሉ አዋርዶ አገር ውስጥ እስቲ ተዋ ቆሞ ብሎ የሚናገር ሰው ማጥፋት ነው የሚከበር የሚሰማ ሰው ማጥፋት ነው። እና አሁን ለምሳሌ ወደፊት ድርድር ቢል ኢህአዴግ አንዱ ችግር የሚሆን የሚመስለኝ እናምነዋለን ነው። አሁን ድርድር ቢል ንግግር ቢል ኢህአዴግን አምኖ ቁጭ ማለት ይቻላሉ። ለጊዜ ማሳለፊያ እንደማያደርገው እንዴት እርግጠኛ መሆን ይቻላል? ስለዚህ ይሄ ድርድር ምንም ፍሬ የሌለው እንደዚሁ ጨንግፎ የቀረ ነገር ነው። ምንም ፋይዳ የለው። ምንም ያመጣው ነገር የለም። እስረኞችን ያስፈታቸውም ይሄንን የምዕራባውያንንም አሳሰብ የቀየረው የሕዝቡ አምባገነን አይገዛኝም ብሎ በቁርጠኝነት መውጣቱ ነው። ወደዚህ ደግሞ ተጠናክሮ መቀጠል አለበት። በሁሉም የሀገሪቱ ክፍል ወቅታዊውን የኢትዮጵያ ሁኔታ አስመልክቶ ከፌዴራል መንግስት ባለስልጣናት እንደዚሁም ከኦሮሚያ ክልላዊ መንግስት ቃል አቀባዮች ምላሽ ለማግኘት ያደረግኩት ጥረት አልተሳካም። ባለስልጣናቱ በተለያዩ ጊዜያት በሰጧቸው አስተያየቶች ግን በተቃዋሚዎች የሚሰነዘሩ እንደዚህ አይነት አስተያየቶችን አልተቀበሉም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።